ከዛሬ 78 ዓመታት በፊት በተጠናቀቀው በአምስት ዓመታት የዱር ገደል ትግል ከፋሽስት ኢጣሊያ ጋር በተደረገው ጦርነት የተሰዉትን የኢትዮጵያውያን አርበኞች ታሪክ በማስታወስ አራት ኪሎ በሚገኘው በድል ሐውልት ዙሪያ ተዘከረ። የኢትዮጵያ ርዕሰ መስተዳደር ሳህለወርቅ ዘውዴ የጥንታዊት ኢትዮጵያ ጀግኖች አርበኞች ማኅበር የበላይ ጠባቂ መሆናቸውና ከአድዋ ጦርነት የጀመረ ለሀገራቸው ለተሰዉ ሰማዕታት የመታሰቢያ አደባባይ በባህል ከተማ እንደሚገነባም በዕለቱ መረዳት ተችሏል። የጥንታዊት ኢትዮጵያ ጀግኖች አርበኞች ማህበር ፕሬዚዳንት ልጅ ዳንኤል ጆቴ መስፍን፣ በታላቅ አክብሮት የሴት ፕሬዚዳንት የበላይ ጠባቂያችን በመሆናቸው የጥንታዊ ጀግኖች አርበኞች ማህበር በጣም ደስተኛ ነው። ሁለተኛ ቀደም ሲል እንደምናስበው ህብረተሰቡ እንደሚታየው ከእኛ ተረክቦናል። ይህንንም ተረክቦ የበለጠ የድል በዓሉን የሚያስከብርበት እንዲሆን የጥንታዊ ጀግኖች አርበኞች ማህበር ከለት እስተ ቀን እየሰራ ያለበት አንዱ ይሄ ነው። ከአርበኞች እና የቀጣዩ ትውልድ ልጆቻቸው ከአደባባይ የተወሰደ አስተያየቶች ማስታወሻው ነፃነታችን የተጎናጸፍንበት ከወራሪ ጠላት ወደን ድል የተጎናጸፍንበት ሰላም ያገኘንበት፣ ባንዲራችን ያውለበለብንበት፣ የታወቅንበት ጊዜያችን ስለሆነ በእጅጉ አከብረዋለሁ፣ በእጅጉ ወደዋለሁ። ይህ ቀን ትልቅ ቀን ነው። ኢጣሊያን ሀገራችንን ወራ ነጻነታችንን አግኝተን በድል የተመለስንበት ድል ያገኘንበት ቀን ነው። የሚቀጥለው ትውልድ የእኛን አርያ ሊከተል ይገባዋል። መከተልም አለበት። የአርበኞች ቀን በጣም ደስ ይላል። ያው እኔ አባቴን ተክቼ ነው ያለሁት። እኔ አባቴ አርበኛ ነበር። እሱ አድማስ ላቀው ይባላል። አባቴ እንዳለ ቤተሰቡ የአርበኛ ነው። እለቱን በመዘከር የበላይ ጠባቂ ርዕሰ መስተዳደሯ ወይዘሮ ሳህለወርቅ ዘውዴ ከመድረክ ያሰሙት ታሪክ በደማቁ እንደጻፈው የሚያዝያ ሀያ ሰባት የድል በዓል የፋሽስቶችን የበቀልና የቂም ቋጠሮ ያፈረሰ የኢትዮጵያዊነትን ጽናትና አይበገረኝነት በድጋሚ የዘከረ የሀያኛው ክፍለ ዘመን ክስተት ነው። ሲደረግ የነበረው የጦርነት ዝግጅት እና ድንገተኛ ጥቃት ኢትዮጵያውያንን ማንበርከክ ተስኖት እንዳልቻለ እናቃለን። የተለያዩ ሁኔታዎችና ግለሰቦች፣ ቡድኖች ቢኖሩም ቢያኮርፉም ኢትዮጵያ ላይ ግን ምንም አይነት መደራደር እንደሌለ ምንም አይነት ልዩነት ሊኖር እንደማይችል ነው እናቶቻችንና አባቶቻችን ጀግኖች አርበኞች ያሰማሩን። ኢትዮጵያ ያሳጣችን ነገር የለም። ጠንክረን በመስራት የተሰጠንን ጸጋ እንጠቀምበት። ጌታቸው ተድላይ ጊዮርጊስ ለዲደብሊው ዘገባ ከአዲስ አበባ